ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥር 2013 ዓ.ም ዝግጅታችን ጀመረ። የህወሓት ከፍተኛ አመራር አባል የነበሩት አቶ ስዩም መስፍን፣ አቶ አባይ ፀሐዬና አቶ አስመላሽ ወልደሥላሴ መገደላቸውን መከላከያ ሰራዊት አስታወቀ። ዘገባ ይኖረናል። በሚቀጥለው ሳምንት ረቡዕ ጀንዋሪ 20 ወይም ጥር 12 የሚደረገውን የተመራጩን ፕሬዚዳንት ጆ ባይደንን በዓለ ሲመት አስመልክቶ ሕግ አስከባሪዎችና በዋሽንግተን ዲሲ ዙሪያ ያሉ ባለስልጣናት የጸጥታ ጥበቃውን ከወዲሁ ለማጠናቀር እስከ ዛሬ ታይቶ የማይታወቅ የደህንነት እርምጃዎችን ተግባራዊ እያደረጉ ነው። በአብይ ርዕስ ዘገባ ይኖረናል። በቤንሻንጉል ጉምዝ ታጣቂዎች በፈጸሙት ጥቃት የተገደሉ ቁጥራቸው የበዛ ሲቪሎች አስክሬን አለመቀበሩንና ቁጥሩን መጨመሩን የአሜሪካ ድምጽ ያነጋገራቸው የአይን ማኞችና ከጥቃቱ ያመለጡ የአካባቢው ነዋሪዎች ተናገሩ። እነዚህንና ሌሎች ለምሽቱ የያዝናቸውን በርከት ያሉ ቅንብሮች በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ፣ ክብራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከ ራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 943 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። የህዝባዊ ወያነ ሀርነት ትግራይ ከፍተኛ የአመራር አባል የነበሩትን ስዩም መስፍንንና አባይ ፀሐይን ጨምሮ አራት ሰዎች ተገድለዋል ሲሉ የኢትዮጵያ የመከላከያ ሚኒስቴር የኃይል ስምሪት መምሪያ ኃላፊ ብሪጋዴር ጄኔራል ተስፋዬ አያሌው ማምሻውን ለአሜሪካ ድምፅ ገልጸዋል። የሀገሪቱ የውጭ ጉዳይ ሚኒስትር የነበሩት አቶ ስዩም መስፍን ውጊያውን መምራታቸውን፣ ሰራዊቱ ከቦታ ቦታ እንዳይንቀሳቀስ ማዘዛቸውን፣ በመጨረሻም በሰራዊቱ ላይ ውጊያ እንዲከፈት ማዘዛቸውን ጄኔራሉ ተናግረዋል። ከጠባቂዎቻቸውና ከወታደራዊ ጥበቃ አዛዦቻቸው ጋር ተደመሰሱ ከተባለው ውስጥ የህወሀት ከፍተኛ መሪዎች የሆኑት አቶ አስመላሽ ወልደ ስላሴና ኮሎኔል ኪሮስ ሀጉስ እንደሚገኙበት ተገልጿል። ሌሎች አራት የቀድሞ ወታደራዊ አዛዦችና አንድ ሲቪል መያዛቸውንም ጀነራል ተስፋዬ አያሌው አመልክተዋል። ከጀነራሉ ጋር የተደረገው ቃለ ምልልስ በመጽሔት ይቀርባል። በዌብ ና ማኅበራዊ ገጾቻችን ላይም ይገኛል። የ የኮቪድ-19 ወረርሽኝ በመላ ኢትዮጵያ ለመከላከልና ለመቆጣጠር እየተደረገ ያለውን ጥረት ያግዛል በተባለ እርምጃ የተጀመረው እንድናገለግሎ ማስክዎን ያድርጉ ንቅናቄ በጤና ሚኒስቴር በሀገር አቀፍ ደረጃ ዛሬ ታውጇል። በፕሮግራሙ ላይ የተገኙት የጤና ሚኒስትር ዶክተር ሌያ ታደሰ ኮቪድ-19 አሁን ያለበት ሁኔታ አሳሳቢ እንደሆነ ተናግረዋል። በቫይረሱ መስፋፋት አዲስ አበባ በሀገሪቱ ዋናዋ መሆኗንም ሚኒስትሯ ገልጸዋል። ፀሐይ ዳምጠው ተጨማሪ አላት። ከሚኒስትሯ መግለጫ እንነሳ። በሽታው አሁንም ብዙዎችን እየያዘ እንግዲህ እንደ ሀገር አሁን እስከ ከመቶ አምስት ሺህ በላይ ሰዎች እንደተያዙ ይታወቃል። ወደ ሁለት ሺህ የሚሆን ሰው እኛ በለየ ነው በዚህ በሽታ ምክንያት ሕይወታቸው አልፏል። ይሄ እንግዲህ ቀላል ቁጥር እንዳልሆነ ለሁላችንም ግልጽ ነው። ነገር ግን ይህ ባለበት ሁኔታ ግን እንደ ሀገር ደግሞ የበሽታውን ክብደትና ያለውን የመከላከል ስራ ወደኋላ የማለት ሁኔታዎች ግን በስፋት በአዲስ አበባም ሆነ በሁሉም የሀገራችን ክፍሎች እየተስተዋሉ ይገኛል። አንድም ህይወት መከላከል በምንችለው ምክንያት ማለት የለበትም። በየቀኑ እስከ አምስት መቶ ሰው በኮሮና ቫይረስ እየተያዘ የጽኑ ህመማን ቁጥር በከፍተኛ ቁጥር እየጨመረ መሆኑን ሚኒስትሯ አክለው ተናግረዋል። እንደምታስተውሉት በተለይ በጽኑ የሚታመኑ ሰዎች ቁጥር አሁንም ከፍ እያለ ነው። የበሽታው ቁጥርም እየቀነሰ የሚሄድበት ሁኔታ እየታየ አይደለም። በየጊዜው ከምናደርጋቸው ምርመራዎች ቢያንስ እስከ አስር በመቶ የሚሆኑት ፖዘቲቭ እየሆኑ ነው። ይህ እንግዲህ ባለም ጤና ድርጅት የሪስክ ስኬል ሲታይ ከፍተኛ ሪስክ የሚባል ተርታ ውስጥ የሚያሰልፈን ነው። ስለዚህ ይሄ በሽታ እንግዲህ እንደ ሀገርም ሆነ እንደ ዓለም እስከምንሻገረው ድረስ አስቸጋሪና ሰልቺም ሰልችም ቢሆኑ የመከላከል ዘዴዎቹን እየተገበርን ግን በጋራ መጓዝ ግን የግድ የሚለን ይሆናል። አዲስ አበባ ውስጥ የአፍና የአፍንጫ መሸፈኛ ማስክ የሚያደርጉ ቁጥር እያሽቆለቆለ መሆኑንና አሁን የሚያደርገው ከነዋሪው 54 ከመቶ በታች መውረዱንም ሚኒስትሯ ከስጋት ጋር ጠቁመው እንድናገለግለው ማስኮን ያድርጉ ንቅናቄ የታለመለትን ዓላማ እንዲያሳካ የሁሉም ተሳትፎ እጅግ አስፈላጊ መሆኑን አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ አመሰግናለሁ። ፀሐይ። ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ለሁለተኛ ጊዜ ክስ መስርቶ ዘመናቸው ከማብቃቱ በፊት ከስልጣን ለማስነሳት የተወካዮች ምክር ቤቱ ዛሬ የጀመረው እሰጥ አገባ ቀጥሏል። እንደራሴዎቹ በክሱ የጭብጥ አንቀጽ ላይ ዛሬ ድምፅ ይሰጣሉ ተብሎ የተጠበቀ ሲሆን ካለፈው ተመሳሳይ ጥረት በተለየ ሁኔታ የአሁኑን ጥረት የምክር ቤቱ ሪፐብሊካን አባላትም እየደገፉት ነው። ምንም እንኳ በተወካዮች ምክር ቤቱ ውስጥ አብላጫ መቀመጫ ያላቸው ዲሞክራቲክ እንደራሴዎች ውሳኔውን በራሳቸው ድምፆች ብቻ የማሳለፍ አቅም ቢኖራቸውም የሪፐብሊካኑ እንደራሴዎች መቀላቀል ግን ለጉዳያቸው ጥንካሬ እንደሚሰጥ ታምኗል። ትናንት ምሽት ላይ የተናገሩትና የፕሬዚዳንቱን መከሰስ ደግፈው ድምፃቸውን እንደሚሰጡ ያስታወቁት ሪፐብሊካኗ የዋሽንግተን ግዛት እንደራሴ ጄም ሄሬራ ቦትለር ትራምፕ የገቡትን ቃለ መሃላ ላይ የሚጻረር ተግባር ፈጽመዋል ብለዋል። የዩናይትድ ስቴትስ ፕሬዚደንት የሥልጣን ሽግግር እንዳይኖር ሁከት አነሳስተዋል ብለዋል። እንደራሴው አክለው የሪፐብሊካን እንደራሴዎች አመራር አባል የሆኑት ሊዝ ቼኒም በአንድ የዩናይትድ ስቴትስ ፕሬዚደንት ከዚህ የበለጠ ክህደት ተፈጽሞ አያውቅም ብለው ፕሬዚደንት ትራምፕን የመክሰስን እርምጃ እንደሚደግፉ አስታውቀዋል። በተጨማሪም የፕሬዝደንት ትራምፕ ጠንካራ ደጋፊዎች የነበሩት ጃን ካትኮ፣ አደም ኪንዚንገር እና ፍሬድ አፕተንም ከፓርቲያቸው መስመር ወጥተው የዴሞክራቲክ እንደራሴዎቹን የክስ እንቅስቃሴ እንደሚደግፉ አሳውቀዋል። በሌላ በኩል የፕሬዝደንት ትራምፕ የቅርብ አጋር ሆነው የቆዩት የምክር ቤቱ ሪፐብሊካን መሪ ኬቨን ማካርቲ ፕሬዚደንቱን በዚህ ሁኔታ መቅሰስ ሀገራችንን ወደ አንድነት እንዳናመጣ የሚያደርግ አሉታዊ ጫና ይኖረዋል ሲሉ አሳስበዋል። ፕሬዚደንት ትራምፕ ትናንት ወደ ሜክሲኮ ድንበር ሄደው ያስቆሙትን አጥር በጎበኙ ጊዜም ኮንግረሱ እየተነጋገረበት ያለው የመክሰስ እንቅስቃሴ በዚህ አሳሳቢ ጊዜ አደገኛ ይሆናል ብለዋል። አሁን የሰላምና የመረጋጋት የሕግና የስርዓት ጊዜ ነው ሲሉ አክለዋል። ፕሬዚደንቱ ምክር ቤቱ እንዲከሰሱ ውሳኔ ካሳለፈባቸው ትራምፕ በሀገሪቱ ታሪክ ስልጣን ላይ እያሉ ሁለት ጊዜ የተከሰሱ ብቸኛ ፕሬዚደንት ይሆናሉ። ይህ በእንዲህ እንዳለ በዩናይትድ ስቴትስ የተወካዮች ምክር ቤት ላይ ባለፈው ሳምንት ወረራና ሁከት ከፈጸሙት መካከል አንድ መቶ ሰባ የሚሆኑትን ለይተው ማወቃቸውን የሀገሪቱ አቃቢያን ህግ አስታውቀዋል። የትረምፕ ደጋፊ የሆኑትንና በሁከቱ ውስጥ የተሳተፉ ሰዎችን በመላ ሀገሪቱ የማደን ስራቸውን መቀጠላቸውን የጠቆሙት ህግ አስከባሪዎች የክስ ዶሴዎችን የሚከፍቱባቸው ሰዎች ቁጥር በመቶዎች ሊቆጠር እንደሚችል አመልክተዋል። በሁከቱ እንቅስቃሴ ላይ የተሳተፉትን ሰዎች በበረራ እገዳ ዝርዝር ውስጥ የማስገባትን ሐሳብ ግምት ውስጥ ለማስገባት እየመዘነ መሆኑን ፌዴራሉ የምርመራ ቢሮ አስታውቋል። የዩናይትድ ስቴትስ የተወካዮች ምክር ቤት ሕንጻ ሲደፈር ከሁለት መቶ ዓመታት በላይ ለሆነ ጊዜ ያለፈው ረቡዕ የመጀመሪያ ሲሆን፣ በሁኔታው የተቆጡ ከፍተኛ የጦር አዛዦች እንቅስቃሴውን በሕገ መንግሥቱ ላይ የተቃጣ ጥቃት ነው ብለውታል። ጆ ባይደን በአግባቡ የተመረጡ መሆናቸውንና መጪው ፕሬዚደንት ሆነው በመጪው ሳምንት ጥር 12 2013 ዓ ም ቃለ መሐላ እንደሚፈጽሙ አዛዦቹ ተናግረዋል። የእስራኤል የጦር ጀቶች ዛሬ ማለዳ ላይ በምስራቃዊ ሶርያ ግዛት ላይ ድብደባ ፈጽመዋል። እስራኤል ጥቃቱን የፈጸመችው የኢራን መሳሪያዎችን ለማከማቸትና ለመትከል አገልግሎት ሲሰጡ በነበሩ ቦታዎች ላይ እንደሆነና ድብደባው የተካሄደው ዩናይትድ ስቴትስ ለእስራኤል ባቀበለችው መረጃ መሠረት መሆኑን አንድ የአሜሪካ ከፍተኛ የስለላ ባለስልጣንን የጠቀሰው የአሶሽየትድ ፕሬስ ዘገባ ጠቁሟል። የዛሬዎቹ ድብደባዎች የተፈጸሙት በዴርኤል ዙር በማያዲንና በቡካማል ከተሞች ይዞታዎች ላይ መሆኑን የሶሪያ መንግስታዊ የዜና ወኪል ሳና ዘግቧል። የጦርነቱን ሁኔታ እየተከታተለ ሪፖርት የሚያወጣው የሶሪያ የሰብአዊ መብቶች ቃፊር ቡድን ቢያንስ 18 ድብደባዎች መካሄዳቸውንና ቁጥሩ ከ23 የማያንስ ሰው መገደሉን አስታውቀዋል። አልቃይዳ ኢራን ውስጥ መጠለያ ማግኘቱንና እንደገናም ሊያንሰራራ እንደሚችል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አስጠነቀቁ። በዩናይትድ ስቴትስ ላይ የመስከረም ሺ ዘጠኝ መቶ ዘጠና አራቱን ግዙፍ የሽብር ጥቃት የፈጸመው አልቃይዳ ኢራን ውስጥ ገንዘብ እንዲያሰባስብ እና በዓለም ዙሪያ ካሉ አባላቱ ጋር መገናኘት እንዲችል የቴህራን ባለሥልጣናት ፈቅደውለታል ሲሉ የውጭ ጉዳይ ሚኒስትሩ ትናንት ተናግረዋል። አልቃይዳ ከቴህራን በሚያገኘው ድጋፍ ምክንያትም አመራሩን ቴህራን ውስጥ እያማከለ እንደሆነ ያመለከቱት ፖምፔዮ ኢራን የቡድኑ አዲስ የዘመቻ ጠቅላይ እዝ እየሆነች ነው ብለዋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የጸረ ሽብር አስተባባሪ አምባሳደር ኔታን ሳሌስ ቀደም ሲል ለጋዜጠኞች በሰጡት ቃል አልቃይዳ እያንሰራራ መሆኑን ተናግረው ነበር። የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ለትናንቱ የፖምፔዮ ንግግር በትዊተር በሰጡት ምላሽ የሚኒስትሩን ክስ ልቦወለድ ብለውታል። የተከበራችሁ አድማጮች ለዜና የተያዘው ጊዜ አበቃ። አብራችሁን ቆዩ። ወደ ጽዮን ልመልሳችሁ። የምታዳምጡት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ረቡ ጥር 5 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ ታገኙናላችሁ። አድማጮች አሁን ወደ إلا تو أبي يرأسني የህዝባዊ ወያነ ሓርነት ትግራይ ከፍተኛ አራት ሰዎች ተገድለዋል ሲሉ የኢትዮጵያውን ድምጽ ገልጸዋል። የሀገሪቱ የውጭ ጉዳይ ሚኒስቴር የነበሩት አቶ ስዩም መስፍን ውጊያውን መምራታቸውን፣ ሰራዊቱ ከቦታ ቦታ እንዳይንቀሳቀስ ማዘዛቸውን፣ በመጨረሻም በሰራዊቱ ላይ ውጊያ እንዲከፈት ማዘዛቸውን ጄኔራሉ ተናግረዋል። ከጠባቂዎቻቸውና ከወታደራዊ ጥበቃ አዛዦች ጋር ተደመሰሱ ከተባለው ውስጥ የህወሓት ከፍተኛ መሪዎች የሆኑት አቶ አስመላሽ ወልደስላሴና ኮነ ሜል ኪሮስ ሀጎስ እንደሚገኙበት ተገልጿል። ሌሎች አራት የቀድሞ ወታደራዊ አዛዦችና አንድ ሲቪል መያዛቸውንም ጄኔራል ተስፋዬ አያሌው አመልክተዋል። ከጄኔራሉ ጋር ያደረግነው ቃለ ምልልስ ቀጥሎ ይቀርባል። የመከላከያ ሰራዊት የኃይል ስምሪት መምሪያ ኃላፊ ብርጋዴር ጄኔራል ተስፋይ አያሌው ማብራሪያ ሊሰጡን ፈቃደኛ ሆነው ስለ አገኘኖት እናመሰግናለን። ዛሬ የቀድሞ ከፍተኛ የህዋት አመራር አባላት መገደላቸውን ይፋ አድርገዋል። እስቲ የዛሬውን ሁኔታ ማብራሪያ ይስጡን። አመሰግናለሁ። ይሆን በኢትዮጵያ ቴሌቪዥን ዜና አገልግሎት እንደሰጠሁት ዛሬ በተከዜ ወንዝ ዳርቻ አካባቢ ተደብቀው የነበሩ ዋሻ አካባቢ ተደብቀው የነበሩ የእነዚህ ቡድኖ አመራር አባላት በጥበቃቻቸው በዙሪያ አስቀምጠው እጅ ለመስጠት ሳይሆን ቀጥታ ሰራዊታችንን ሲያዩ ወደ ውጊያ ነው የገቡት። ያላቸው ኃይል እዚህ ግባ የምትይውም አይደለም። አለ ኃይል መኖር አብሯቸው የነበሩ ዙሪያ ጥበቃ፣ ምክንያቱም ትልልቅ አመራሮች ናቸው። ከእነሱ ጋር ሆኖ ለእነሱ ሊዋደቅ ለነሱ ሊሞት አብሯቸው የበረ ምስኪን ኢትዮጵያዊ አብሯቸው ነበረ። በከፈተው ውጊያ በተደረገው የጦርነት መልስ አብረው እነሱም ሊደመሰሱ ይችለዋል። እንግዲህ ያው ተደመሰሱ ሲባል በሌላው ቋንቋ ያው ተገደሉ ነው እና አስክሬኖቻቸው ለቤተሰቦቻቸው የሚሰጥበት ሁኔታ ይኖራል። በረሃ ነው፣ በጣም አስቸጋሪ ነው እና ቦይ ስብሀት ከነበሩበት ሰርጥ ኦልሞስ ተመሳሳይ ነው። እንደዛ ከበድ ያለ ባይሆንም ሩቅ ነው። በእግር ነው ሰራዊቱም እየተጓዘ ያለው ያለውን ትግራይ ውስጥ ተገቢ ባልሆነ ጦርነት የተሰዋሙ በሙሉ መልቀም አንችልም። እዛው አካባቢ የሚገኙ ገበሬዎች ናቸው እየቀበሩት ያሉት። ስለዚህ ብንችል ብናመጣው ደስ ይለናል። ነገር ግን ፎቶ፣ ቪዲዮ በቅርብ ቀን እጃችን ይገባል። ካስፈለገ መስጠት ወይም በሚዲያ ማሳለፍ እንችላለን። ነገሩ በዚህ በሚዲያ ሰው ገደልኩ ብሎ ማሳየቱም ከኛ ባህል አንጻር ብዙም የእርስ በርስ ስንትን ነው ብዙም ተቀባይነት የለውም። ያው እነሱ በእልክ እና ይሄ አልሸነፍ ባይነት ራሳቸውንም እየጎዱ ነው። ቤተሰቦቻቸውንም እየጎዱ ነው። ኢቨን ምንም በማያውቀው ከነሱ ጋር የተሰለፈው ወጣትም እየጎዱ ነው ያሉት እና አስክሬኑ እዛው ነው ያለው። ከፈለጉ ቤተሰብ እንሄዳለን ካሉ እዛው ከመቀሌ ጀምሮ ወይም እዛ እስከ ቆላ ተምቤን ያለው ሰራዊት ስላለ ከእነሱ ኢንፎርሜሽን ማግኘት ይችላሉ። አስክሬኑ መውሰድ ይችላሉ። ቤተሰቦቻቸው እነ አቶ ስዩም መስፍን መቼ ነው የተገደሉት? ዛሬ እንግዲህ ባለፈውም በሰጡት መግለጫ አሁንም ሲጠቅሱ ለሰው ልጆች አስቸጋሪ የሆነ ሰርጥ ብለውታል እና ምን አይነት ቦታዎች ናቸው እነዚህ ቦታዎች? እነዚህ ቦታዎች ሲሆን በአካል ብታዩ ካልሆነ ትግራይን ካወቅ ተንቤን አብዛኛው በትግል ወቅት ትግል ሲካሄድበት የነበረ መሬቱ ለወታደራዊ መሬት የተመቸ ነው። ቆላማ ነው። አሮር ነው እንደገና ደግሞ ወጣ ገባ ነው። አንዱን ተራራ ወጥተሽ እንደገና ወርደሽ ሌላ ተራራ ትወጫለሽ። እንደዛ አይነት ነው። በተለይ ከዚህ ከአዴት ጀምረሽ ታች ወደ ተከዜ፣ ከተከዜ እስከ ደደቤት ድረስ በጣም አስቸጋሪ መሬትና በርካታ ዋሾች፣ ገደላ ገደል እና ገዳማት፣ ይህን ገዳማት ሲጨምር በገመድ በተለያየ መውጫ ካልሆነ በስተቀር በቀላሉ የምትወጫቸው ወይም የምትወርጃቸው ቦታዎች አይደሉም። አስቸጋሪዎች ናቸው እና አስቸጋሪ ቦታዎች ለማለት ፈለገ። እንግዲህ ባለፈውም ሳምንት አቶ ሴኩ ቱሬን ጨምሮ ከፍተኛ የቀድሞ የህወሓት ታጋዎች መገደላቸው ተገልጿል። ዛሬም እንዲሁ ከፍተኛ የሆኑ በህወሓት ትግልም ወቅት ሆነ በአመራር ወቅት የሚታወቁ ሰዎች ናቸው የተገደሉትና ና ምናልባት በቁጥጥር ስር አውሎ ለህግ የማቅረብ መንገድ አልነበረም ነበረ እኛም ፍላጎታችን እሱ ነበረ። ግን እንደምታውቂው ፍላጎት የላቸውም ጭራሽ። ይዋጋሉ፣ ይተኩሳሉ ወደ ሰራዊት። ስለዚህ ሲተኩስብሽ ያለውን ጥበቃ ደግሞ ተጠቅሞ ውጊያ ትከፈተብሽ። ሰራይቱሰራዊቱ ደግሞ ራሱን የመከላከል ይሄ በዩናይትድ ኔሽንም ራስን የመከላከል መብት አለ። እሱን ተጠቅመው እርምጃ ወስዷል፣ ሰራዊቱ ራሱን በመከላከል በውጊያ ውስጥ ማለት ነው። ከዛ ውጪ እኛ ፍላጎታችን ልክ እንደነ አባይ ወልዱ፣ እንደ ሌሎች እንደነ ዶክተር አብርሃም ተከስተ እጅ ቢሰጡ በሰላም ልዩ ሀይላቸው ከተመታ በኋላ እነሱ ተደብቀው እጅ ቢሰጡ ጥሩ ነው። ግን አንዳንዶቹ እነዚህ ትግል ውስጥ የነበሩት ክላሽ አንስቶ ነው የሚታኮሱት። ስለዚህ ክላሽ አንስቶ የሚተኩሱብሽ ካለ ከጥበቃ ጋሩ ነው የሚተኩስ ካለ የግድ ነገሩ ለመቆጣጠር ስትይ የሚደረጉ ተኩሶች የተኩስ ልውውጥ ወቅትም ራሱን ካልደበቀ ራሱን ካልሸሸገ የዛን ጊዜ የሚመታል። በተባራሪ እና እኛ ፍላጎታችን እንደም ሽምግልና ምልከንባቸዋል በተቻለ መጠን እጅ ስጡ፣ ይቅር ደመፋሰስ ይቅር፣ እጅ ስጡ እና ጉዳያችሁ በህግ አግባብ ይታይ አልናቸው። ይሄን ባለመቀበል ነው ወደ ጫካም ከዛ በኋላም ጫካ ገብተውም ወደ ተኩስ የገቡት እጅ እንደመስጠት በቁጥጥር ስር መዋላቸው የሚገለጸው በርከት ያሉ የህወሓት የቀድሞ አመራሮችና ወታደራዊ መኮንኖች ናቸው። ና በአስቸኳይ ወይም በፍጥነት የፍርድ ሂደታቸውን ለማስቻል የሚደረግበት ሁኔታ አለ። ምክንያቱም በብሔራዊ ቴሌቪዥን ጣቢያዎች ይህን ያህል በቁጥጥር ስር ዋሉ ሲባል እንጂ የፍርድ ሂደታቸው ሲጀመር የተሰማ ነገር የለምና እንግዲህ እኛ በቁጥጥር ስር ለፌዴራል ፖሊስ ማስረከብ ነው። ፌዴራል ፖሊስ ነው። መቼ ወደ ሕግ ይቀርባሉ፣ መቼ ምርመራ ያልቃል፣ መቼ አቃቤ ሕግ ምስክሮች ይሰማሉ የሚለው እኛ ወታደሮች ነን። እንደ ወታደር የመቆጣጠር የመያዝ ነው። ከዛ ውጪ ከሕግ ጋር በተያያዘ ፍርድ ከማቅረብ ጋር በተያያዘ ፌዴራል ፖሊሶች የምትጠይቂያቸው ጽሆን ተጨማሪ እንደው ሲገልጹልን ተኩስ ከፍተዋል ብለዋል እና ውጊያ ካለ በአሁኑ ሰዓት በትግራይ ክልል የት አካባቢ ነው አክቲቭ የሆነ ወይም እየተካሄደ ያለ ውጊያ ያለበት ቦታ? ውጊያ የለም፣ ተኩስ ግን አለ። ተኩስና ውጊያ ይለያያል። ውጊያ በማስኬል በመድ በመትረየት በታንክ የምትዋጊው ነው። በርካታ ሀይል ኖሮ እነዚህ በጫካ ውስጥ በረሃ ወይም ቢሮችን ይሆናል ብለው ባሰቡት የትጥቅ ትግል ለመጀመር እዛ የአስገብ አስቀድሞ ከእነሱ ጋር ይዘው ሲሄዱ ልዩ ጥበቃ ወይም የልዩ የራሳቸው የግል ጥበቃዎች ናቸው። የግል ጥበቃዎች ተኩስ ይከፍታሉ። ወገን ትሄድባቸው ያ አጠፋ ሲመለስ፣ እዛ አካባቢ ያለው ሰው ይጎዳል። ምክንያቱም እኛ አጠፋ ስንመልስ ለአንድ ክላሽ ነው ሁለት ክላሽ ነው በሚል አይደለም። እኛ የተለያዩ መሳሪያዎችንም እንጠቀማለን። ቢያንስ ከእሱ ጋር ተመጣጣኝ የሆነ የዛን እንግዲህ የዛ አካባቢ ድንጋዩም ሌላውም ተፈለጣጥሮ ሰው ሊጎዳ ይችላል። ግን በሰላም ያለምንም ተኩስ እጅ ከሰጠ፣ ነጭ ጨርቅ ካነሳ ግን የእኛ ሰራዊት ነው የሚማርከው። የሚታኮስ ካለ ደግሞ እዛ አካባቢ ቦታው አስቸጋሪ ነው። ምን ያህል ኃይል ይኖራል ምን ያህል ኃይል ነው ዙሪያ ጥበቃ ያለ የሚል ስለማናውቀው በተኩስ ልውውጥ ግን በመሀል ላይ ሰው ይጎዳል። እንደዛ አድርገሽ ምታስቢው ነው የሚሻለው እንጂ ይሄ ደግሞ እዛ እዚህ ብለሽ ምታስቢው አይደለም። በትግራይ ውስጥ እነሱ በተደበቁበት ሁሉ የተኩስ ልውውቶች ይኖራሉ። ውጊያ ግን የለም። ውጊያ የሚባል ቆሟል። ከመካሌ ድምሰሳ በኋላ የመከላከያ ሰራዊት ኃይል ስምሪት መምሪያ ኃላፊ ብርጋደር ጀኔራል ተስፋዬ አያሌው የዛሬውን ሁኔታ በተመለከተ ለሰጡን ማብራሪያ እናመሰግናለን። ግን ደግሞ ሰፋ ያለ ጊዜ ወስደን በሌላ ማብራሪያ እንደምናገኘው ተስፋ እናደርጋለን። አመሰግናለሁ። እሺ እግዚአብሔር በሚቀጥለው ሳምንት ረቡዕ ጀንዋሪ 20 ወይም ጥር 12 የሚደረገውን የተመራጩን ፕሬዚዳንት ጆ ባይደን በዓለ ሲመት አስመልክቶ ህግ አስከባሪዎችና በዋሽንግተን ዲሲ ዙሪያ ያሉ ባለስልጣናት የጸጥታ ጥበቃውን ከወዲሁ ለማጠናከር እስከዛሬ ታይቶ የማይታወቅ የደህንነት እርምጃዎችን ተግባራዊ እያደረጉ ነው። ይህም ባለፈው ሳምንት በሺዎች የሚቆጠሩ የፕሬዚዳንት ትራምፕ ደጋፊዎች በምክር ቤቱ ህንጻ የፈጸሙት ውከት እንዳይደገም በማሰብ መሆኑ ተነግሯል። የቪኦኤ ዘጋቢ ፓትሲ ውዳስኳራ የላከችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የዛሬ ሳምንት ረቡዕ እንደ ኤሮፓ አቆጣጠር ጥር 20 2021 የሚካሄደውን የተመራጩን ፕሬዚደንት ጆ ባይደን በዓለ ሲመት ባለፈው ሳምንት ከታየው አይነት ሁከት ለመጠበቅ የዩናይትድ ስቴትስ የህግ አስከባሪ አካላት ከወዲሁ በተጠንቀቅ ተዘጋጅተዋል። ባለፈው ሳምንት የተሰናባቹ ፕሬዚደንት ዶናልድ ትራምፕ ደጋፊዎች ደም ያፋሰሰ አመፅ ማካሄዳቸው ይታወቃል። ከተለያዩ ክፍለ ግዛቶች የተውጣጡ በአስር ሺዎች የሚቆጠሩ የብሔራዊ ዘብ አባላት ከዚህ ሳምንት መገባደጃ ጀምሮ ወደ ዋሽንግተን ዲሲ መግባት ይጀምራሉ። የዋሽንግተን ዲሲ ከንቲባ ሙሪየል ባውዘር የባይደን በዓል ሲመት ከኮቪድ-19 ወረርሽኝ አንስቶ እስከ ጽንፈኞች ማስፈራሪያ ድረስ ያልተጠበቁ አደጋዎችን ደቅኗል ብለዋል። People coming to demonstrate, uh, peacefully are very different than the people we saw storm the Capitol, the other day. ተቃውሟቸውን በሰላማዊ መንገድ ለመግለጽ የሚመጡት ሰዎች ባለፈው ጊዜ የምክር ቤቱን ሕንጻ ሲወሩ ካየናቸው ሰዎች የተለዩ ናቸው። እኔ እንደሚመስለኝ ወደዚያ ምክር ቤት በመግባት ያንን ወረራ ያካሄዱ ሰዎች የተደራጁና ስልጠናም እንዳላቸው ያሳዩ ይመስለኛል። የፌዴራል ምርመራ ቢሮ ኤፍቢአይ ትናንት ባወጣው መግለጫ እንዳስታወቀው በመቶ ሺዎች የሚቆጠሩ የቪዲዮ ና የፎቶግራፍ ምስሎች በጥቆማ መልክ የደረሱት መሆኑን ገልጾ 160 በሚሆኑት ላይ የምርመራ ፋይሎች መከፈቱን አስታውቋል። በዋሽንግተን የኤፍቢአይ የመስክ ምርመራ ረዳት ዲሬክተር ስቲቨን ደአንቱኖ እንዲህ ብለዋል። to focus strictly on sedition charges. We're looking at and treating this just like a significant international counterterrorism or counterintelligence operation. has the of the president's said javid የውጭ ሽብርተኝነትን ከመዋጋት ይልቅ የአገር ውስጥ ሽብርተኝነትን መዋጋት የራሱ የሆነ የተወሳሰቡ የሕግ ጉዳዮች ይኖሩታል ይላሉ። ምክንያቱንም ሲያስረዱ አሜሪካንስ እዚህ ጉዳዩን የምትመለከተው አሜሪካ ውስጥ ተወልዶ ካደገ በሕገ መንግስቱ ብዙ ከለላዎችና ጥበቃዎችን የሚደረግለትን ሰው ነው። ስለዚህ እነሱም ይህንን ያውቁታል። የሚያስጠቃቸውን ድርጊት ከመፈጸማቸው በፊት መብታቸው እስከ የት እንደሚወስዳቸውና በወንጀል የሚያስጠይቃቸው ወሰን የቱጋ ጀምሮ የቱጋ እንደሚያልቅ ያውቁታል። ጆ ባይደን በዚህ ሳምንት መጀመሪያ ላይ ከአሜሪካ ድምፅ ለተሰነዘረላቸው ጥያቄ ሲመልሱ በአሜሪካ ፕሬዚዳንቶች በዓለ ሲመት ላይ በልማድ እንደሚደረገው እሳቸውም ቃለ መሃላቸውን በውጭ ሆነው ለመውሰድ እንደማይፈሩ ተናግረዋል። holding those folks who engage in sedition እኔ ግን አድርጋለውም ቢሆንም ግን እነዚህ የአመፅ አደጋን የሚደቅኑ ሰዎች፣ የሰዎችን ሕይወት ለማጥፋት የሚዝቱ ሰዎች፣ የሕዝብን ንብረት የሚያወድሙና ትልቅ ጥፋት የፈጸሙ ሰዎች ተጠያቂ መሆን አለባቸው። ባለፈው ሳምንት በምክር ቤቱ ህንፃ ላይ የተካሄደውን ጥቃት የቀኝ ክንፍ ጽንፈኞችና የነጭ የበላይነትን አቀንቃኞች በድረ ገጾቻቸው ላይ ሲቀሰቅሱ እንደነበር ባለስልጣናት ለሳምንታት ሲከታተሉ መቆየታቸውን አስታውቀዋል። አሁን ደግሞ ትኩረታቸውን በፕሬዝደንታዊው በዓለ ሲመት ላይ ሊያደርጉት ባሰቡት ተጨማሪ ጥቃቶች ላይ ማድረጋቸው ተገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ደረጀን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በቤንሻንጉል ጉምዝ ድባጤ ወረዳ ዳሊቲ በምትባል ቀበሌ ውስጥ ታጣቂዎች በፈጸሙት ጥቃት የተገደሉ ቁጥራቸው የበዛ ሲቪሎች አስክሬን አለመቀበሩንና ቁጥሩን መጨመሩን የአሜሪካ ድምጽ ያነጋገራቸው የዓይን ማኞችና ከጥቃቱ ያመለጡ የአካባቢው ነዋሪዎች ተናገሩ። ከጥቃቱ ማምለጣቸውን የተናገሩ አንድ ግለሰብ ለአሜሪካ ድምጽ እንደተናገሩት እስከ ዛሬ ጠዋት ድረስ ከሰማንያ በላይ የሚሆኑ ሰዎች አስክሬን እንደተቆጠረ ተናግረዋል። አስክሬኖቹ ከተለያየ ቦታ ስለሚሰበሰቡ ቁጥሩ ከዚህ ከፍ ሊል እንደሚችልም ገልጸዋል። በሌላ በኩል ብሔራዊ ቴሌቪዥን ጣቢያው የሟቾቹ ቁጥር አንድ መቶ መድረሱን ዘግቧል። ጥቃቱን በተመለከተም የክልሉና የፌዴራል መንግስት ባለስልጣናት ይፋዊ አስተያየት አልሰጡም። አስቴር ምስጋናው ዝርዝር አላት በትላንትና ሁለት በመተከል ዞን ድባጤ ወረዳ ዳሊቴ ቀበሌ የአይንማኞች እንደገለጹት በኦነግ ሸኔና በቤኒሻንጉል ነጻ አውጪ የተገደሉ ሰዎች ቁጥር ከመቶ ማለፉ ታውቋል ይህ ዘገባ እስከተጠናከረበት ጊዜ የሟቾች ስርዓተ ቀብር እንዳልተፈጸመ ነው የአይንማኞች የገለጹት ስ እዛ እዳለቲ ቀበሌ ጥቃቱ የተፈጸመበት ቦታ ላይ ወደ ስራ አንድ አካባቢ የሚሆን መኪና እስከ አስክሬኑ ጭነን ህዝቡንም፣ ሴቱንም የተረፈውንም ጭነን ነው የመጣን። ምሽት ላይ እስካሁን አስክሬኑ አልተቀበረም። መኪና ላይ እንደተጫነ ነው። ስጡን አንሰጥም፣ ህግ ይመልከተው እና እናንተ ራሳችሁ እዚህ ያላችሁ የህግ አካሎች ናችሁ። ሰላም ነው ምንም ችግር የለም እያላችሁ ያስጨፈጨፋችሁን እናንተው ስለሆናችሁ፣ ኮማንድ ፖስት አለ እየተባለ ኮማንድ ፖስቱ እየሰራ እንዳልሆነ ተረድተናል። እንደዚህ ያስደረጋችሁን እዚህ ያላችሁ የኮማንድ ፖስት ኃላፊ እና የወረዳ አመራሮች ስለሆናችሁ እኛ ያለውን ይህንን ድርጊት ለአለምም ሆነ ለህግ አካል ትክክለኛ ህግ ያለበት ቦታ እናሳውቃለን ብሎ ህብረተሰቡ እዚህ ያለ የህግ አካል የተባሉትም እየተከራከሩ ነው ያሉት። እስካሁን ምንም አይነት ቀብር ስነ ስርዓትም ወይም ደግሞ የተደረገ ድርጊት የለም። አሁን የሟቾች ቁጥር ስንት ደርሷል? ትናንትና ከነገርኩሽ ወዲህ እኔ ሰማንያ ሁለቱን ነው በእርግጠኝነት የማውቀው አሁን ግን ወደ መቶ አምስት አካባቢ ደረሰ እያሉ ነው። ሌላው የአይን እማኝ ደግሞ ከትላንት ማለዳ ጀምሮ ከተለያየ ቦታ አስከሬን መሰብሰቡን ገልጾ የሟቾችን አስከሬን በመኪና በመጫን ወደ አማራ ክልል ለመውሰድ ህብረተሰቡ የሚያደርገውን እንቅስቃሴ በመንግስት መከልከሉን ነው የገለጹት ዛሬ አስከሬን ወደ አማራ ክልል እናስገባ ነበር ትላንትና ደን ጫካ የሰበሰብን እና አስከሬኑን ወደ አማራ ክልል እንግባና ቤተሰባቸውን መዛ ስላለ ከዛው ነው የሚቀበሩ ብለን በምንልበት ሰአት አይቻልም ብለው ቆይ ተማክረን ጠዋት ይዛችሁ ትወጣላችሁ ብለው ነበር ዛሬ እንዳለ አንድ አይሱዝ እንደሞላ አሁን እየዞሩ ማስገደል ጀመሩ። እየመጣ የመረጥህ ቀበር ሬሳን፣ ኋላ መንግስትን እንዳታማሩ ማለት ጀመሩ። እነ ማን ናቸው እንደዚህ ያሉ? ቀበሌው እና ኮማንድ ፖስት አደጋ ሆኖ አስነው ሻምበሉ አስነው ነው እንደዚህ አድርገው ያው ያስቀሯቸው። ዞሮ ዞሮ እኛ ያለንበት ቀበሌም ጋለ ጻት ትባላለች፣ በጣም ስጋት ነው። አሁን ወለብ ሸኔ እና ጉዝ ባንድ ላይ ሆኖ ከባቸዋን እየተባልን ነው አሁን። ራሱ በየቦታው ነው ያለ ነው። መኪናማ ማና ሶጣን ብለው አግተው ነው ያሉ። ሁሉም ተግዱ ነው ያለ እንጂ አይኔ እንግዲህ ያለውን ነገር በጣም እንዴ ዘፈጣሪ ድረስልን እንጂ ከሰውስ ከመንግስትስ ምንም ነገር ያለ የሚባል ነገር የለም። በመተከል ዞን ድባጤ ወረዳ ዳሊቴ ቀበሌ በንጹሃን ዜጎች በተፈጸመ ግድያ የክልሉም ሆነ የፌዴራል መንግስቱ ባለስልጣናት እስካሁን ያወጡት ይፋ መግለጫ የለም። የኢትዮጵያ ቴሌቪዥንን ጨምሮ የተለያዩ የመንግስት መገናኛ ብዙኃን እና ሌሎችም ግድያው መፈጸሙን ቢዘግቡ የጉዳቱን መጠን ግን አልጠቀሱም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በገዢ ፓርቲና በመንግስት መካከል ያለው መደበላለቅ ካልጠራ ከወራት በኋላ የሚደረገው ምርጫ ዴሞክራሲያዊና ፍትሐዊነት እንደሚያሳስባቸው በደቡብ ክልል ያሉ የተፎካካሪ ፓርቲዎች የጋራ ምክር ቤት አባላት ተናገሩ። የደቡብ ክልል ብልጽግና ፓርቲ ስድስተኛው ብሔራዊ ምርጫ ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ማድረግ በውድድር ሂደቱ ድምፅ አግኝቶ ከማሸነፍ እኩል እንደሚታይ ግብ በማስቀመጥ እየሰራ መሆኑንም አስታውቋል። ከአስር በላይ ተፎካካሪ ፓርቲዎች በተገኙበት በደቡብ ክልል የሚገኙ ተፎካካሪ ፓርቲዎች ምክር ቤት በፖለቲካ ምህዳር በሰላማዊ ምርጫና በፖለቲካ ፓርቲዎች መካከል መኖር ስላለበት ግንኙነት በሐዋሳ ከተማ የመከሩ ሲሆን የሀገሪቱን ሰላም ለማረጋገጥ በሚደረገው ጥረት ሚናቸውን ሊወጡ እንደሚገባም ተገልጿል። ዮናታን ዘብዲዮስ ዝርዝር አለው። የደቡብ ክልል ብልጽግና ፓርቲ ተወካይና በክልሉ የሚገኙ ተፎካካሪ ፓርቲዎች ዛሬ በአዋሳ ከተማ በተለያዩ ጉዳዮች መክረው የክልሉን የፖለቲካ ፓርቲዎች የጋራ ምክር ቤት መሰርተዋል። ፓርቲዎቹ በፖለቲካ ምህዳር፣ በሰላማዊ ምርጫ ሂደት፣ በመንግስት ሀብት አጠቃቀም፣ በሚዲያ ገለልተኝነት እንዲሁም በምርጫው የመንግስት ሚና በሚል ጉዳዮች ውይይት አድርገዋል። የደቡብ ክልል ሲዳማ ራሱን ችሎ ከመውጣቱ በፊት የህዝብ ተወካዮች ምክር ቤት ካለው 547 መቀመጫዎች ውስጥ 123 ድርሻ ያለው ሲሆን በክልሉ የሚገኙ የፖለቲካ ፓርቲዎች እነዚህን ድምጾች ለማግኘት ቅድመ ዝግጅት ጀምረዋል። በክልሉ በተፎካካሪ ፖለቲካ ፓርቲዎች መካከል የሚደረገው ውይይት የሚመራበት ስርዓትና ደንብ፣ የፓርቲዎች የጋራ ምክር ቤት አሰራርና ደንብ በመካከላቸው ስለሚኖረው ግንኙነት፣ እንዲሁም በተናጠል የሚያደርጓቸው እንቅስቃሴዎች የሚመራበት የቃል ኪዳን ሰነድ ቀርበው ምክክር፣ ስምምነት ተደርሶባቸውም ሰነዶቹ ጸድቀዋል። የውይይቱ ተሳታፊ የነበረው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ተወካይ አቶ ባርና ጮፎሬ በምክክሩ ወቅት የመንግስትን ሀብት የመጠቀም እድል ያለው ገዢው ፓርቲ ብልጽግና መሆኑን ተናግረው የፓርቲዎች የሀብት አጠቃቀም ችግር ከስድስተኛው ብሔራዊ ምርጫ በፊት እንድስተካከል አሳስቧል። እንዳጠቃላይ በሶስቱም ሰነዶች ላይ በወረቀት ደረጃ ወይም ደግሞ ቴክስቹዋል የተቀመጡ ነገሮች አንደኛ የግጭት የሚፈጥሩ ነገሮችን የሚከላከሉ ናቸው። የህግ በላይነት እንዲረጋገጥ ከምንም በላይ ትኩረት ሰጥቶ ሰነዶቹ ላይ ያስቀመጠበት ሁኔታ አለ። ይሄ በጣም ወሳኝ ነው ብዬ ነው ማስበው አሁን ሀገሪቱ ካለችበት ሁኔታ አንፃር። የህግ በላይነት ጉዳይ ለመንግስት ኃላፊነት መሰጠቱ ተገቢ ነው። ምክንያቱም የህግ በላይነት ካልተከበረ ምርጫ ከጅምሩ እስከ ፍጻሜው ድረስ በአግባቡ ሊከናወን አይችልም። የወላይታ ህዝብ ዲሞክራሲያዊ ንቅናቄ ውህደን ሊቀመንበር አቶ ተክሌ ቦረና የመንግስትና የፓርቲ መደበላለቅ ችግር አሁንም አልተቀረፈም በማለት ገዢው ፓርቲም ራሱ መፈተሽ እንዳለበት አሳስበዋል። የመንግስት ሀብትና ስልጣን በፖለቲካ ስራ አለመጠቀም የሚለው ማንኛውንም የመንግስት ሀብት፣ ገንዘብ፣ የሰው ኃይል ቋሚ እና ተንቀሳቃሽ ንብረት አላቂቃ ወዘተ እና ስልጣን ለፖለቲካ ፓርቲ ስራ ጥቅም ላይ አያውልም ላል። ይህንን እርግጠኛ መሆን እንችላለን ወይ? እንግዲህ መተቻቸት ምን ማለት ጉዳት የለውም። በተለይ ገዢ ፓርቲ ይህንን ስራ ላይ ለማዋል አይከብደውም። ሌላው የጋራ ምክር ቤቱ ስራውን የሚያከናውነው የምርጫ ቦርዱ በሚሰጠው ቢሮ ውስጥ ይሆናል ይላል። በየቲስ የሞቻ ዲሞክራሲያዊ ፓርቲ ተወካይ አቶ አለማየሁ ሻሬው በነፃነት በመንቀሳቀስ የምርጫ ቅስቀሳ ከማድረግና ከአባላት መብት ጋር በተያያዘና የሚዲያ አጠቃቀም ገለልተኝነት ጥያቄ እንዳለባቸው ተናግሯል። በአገሪቱ ባለፉት 27 ዓመታት ተፎካካሪ ፓርቲዎችን የሚያገል ስርዓት እንደነበረ የገለጹት የምክር ቤቱ አባላት ይህ ተግባር አሁንም እንዳይንጸባረቅ ሊሰራበት ይገባልም ብሏል። እኛ አማራጭ ሀሳብ አቅራቢዎች እንጂ ሀገር አፍራሾች አይደለንም። ስለዚህ ይችን የጋራ ሀገር እንዴት እናልማ ክፍተቱን እንዴት በጋራ እንጠግን? መንግስት የማሸፍነውን ሌላው ደግሞ በፕሮግራሙ ያላካተተውን እኛ ደግሞ እንዴት ቦርድ አሳይተን ህዝባችን፣ አካባቢችን ለወጥ እንዴት ዲሞክራሲ ኤክሰርሳይስ እናድርግ የሚለው ነው። ወደ ተፎካካሪነት የመጣ ነው እንደ ጸረ ህዝብና ጸረ ህላም ተፎካካሪ ፓርቲ የምታይበት የድሮ አስተሳሰብ አሁንም አለ። በ27 ዓመት ውስጥ የዳበረ አመለካከት በዞንና በወረዳ ላይ አለ። ከወራት በኋላ የሚደረገው ምርጫ ሰላማዊ እንዲሆን ማድረግ ለገዢው ፓርቲ ብቻ የሚተው አለመሆኑን የተናገሩት የገዲኦ ዴሞክራሲያዊ ድርጅት ገደድ ሊቀመንበር አቶ አሊሳ መንገሻ የፖለቲካ ፓርቲዎቹ የሀገሪቱን ሰላምና ደህንነት በማረጋገጥ ሂደት ውስጥ የድርሻቸውን መወጣት አለባቸው ብለዋል። ተፎካካሪ ፓርቲዎች በሀገሪቱ የህግ የበላይነት እንዲሰፍን መስራት ይገባናል ያሉት አቶ አሊሳ ኃይል የመጠቀም ስልጣን የመንግስት ብቻ መሆኑን መቀበልም አለብንም ብለዋል። በመንግስት በኩል ቁርጠኝነት፣ በእኛ በኩል ህገ መንግስቱንና ህጎችን አክብረን ለ መንቀሳቀስ ቁርጠኝነታችንን ካሳየን ይህንን የለውጥ እደት በዚህ እናበለጽጋለን። የድሮ አመለካከት በዞኖችም በወረዳዎችም አለ። አንድ ጊዜ ዶክተር አብይ ያሉት አለ ለውጡ እኮ ወደታች አልወረደም ተብሎ ጥያቄ ቀርቦላቸው ነበር። እንደ እኛም ጋር እኮ ያለው ሁሉም ለውጡን ተቀብሏል እንዴ አይደለም ያሉት እንደዚያው። ይህንን ለውጥ ታች ለማድረስ የምናደርገው ጥረት ነው ይሄ። በዚህ ተስፋ እናድርግ። ስለዚህ በዚህ ላይ ሁላችን ኃላፊነት አለብን። ችግር ነው የሚለውን ነገር በሀቅ በማስረጃ የማቅረብ ህጋዊ በሆነ እና ሰላማዊ በሆነ የውይይት መድረክ እንዲፈታ መጣር ይህንን ሰነድ መጠቀም የጋሞ ዲሞክራሲያዊ ፓርቲ ሊቀመንበር አቶ መሪድ ሽብሩ በበኩላቸው በብልጽግና ውስጥ የሚታየው የመንግስትና የፓርቲ መደበላለቅ ለዲሞክራሲ ስርዓት ግንባታና ምቹ የፖለቲካ ምህዳር መፍጠር አያስችልም ብለው የጋራ ምክር ቤት መቋቋም ችግሩን በጋራ ለመፍታት ያስችለናል ነው ያሉትም በደቡብ ክልል ብልጽግና ፓርቲ ጽህፈት ቤት የፖለቲካና የርዕዮተ ዓለም ዘርፍ ኃላፊ አቶ ስንታየ ወልደ ሚካኤል ስድስተኛው ብሔራዊ ምርጫ ነፃ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ከወዲሁ የተሰራ ነው ብለዋል በጥቅል ሀሳብ ስገልጽ ለብልጽግና ምርጫውን ሰላማዊ የማድረግ ጉዳይ ምርጫውን የማሸነፍ ያህል ሚዛን ያለው ግብ ነው። ከዛም በላይ ከመንግስት ሀብት አጠቃቀም ጋር በተያያዘ የሚቀርቡበትን ክስ በተመለከተ ከዚህ በፊት እንደሚደረገው ብልጽግና ፓርቲ የመንግስትን ሀብት ለምርጫ ማስፈጸሚያ አያውልም ብሏል። ከተጽዕኖ አንጻር በየትኛውም ቦታ ላይ አዳራሾችን የመጠቀም አንዳንድ ተጽዕኖዎች ይከሰታሉ የሚባሉ በነፃነት ተንቀሳቅሶ የመቀስቀስ ጉዳዮች ይሄ ሳይሆን የምንወዳደር ከሆነ እኩል ሜዳ ላይ አልተወዳደርንም። በደቡብ ክልል እውቅና ያላቸው ፓርቲዎች ከ30 በላይ ቢሆንም በክልሉ በሚገኙ ፓርቲዎች የጋራ ምክር ቤት ምክክር መድረክ ላይ የተገኙት የደቡብ ክልል ብልጽግና ፓርቲ፣ የገዶ ህዝብ ዲሞክራሲያዊ ድርጅት ደህደድ፣ የወላይታ ህዝብ ዲሞክራሲያዊ ግንባር፣ የገሞ ዴሞክራሲያዊ ፓርቲና በአጠቃላይ ከአስራ ሁለት የማይበልጡ የፓርቲ ተወካዮች ተሳትፈዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሀዋሳም። ዮናታንን ለዘገባው እናመሰግናለን። አድማጮች፣ አሁን የፕሮግራም ማስታወቂያ አለን። ለጥያቄው መልስ የአሜሪካ ድምፅ በሚያዘጋጀው አድማጮችን የሚያሳትፍ ውይይት ይሳተፉ። ሴቶች ለሀገር ሰላምና መረጋጋት፣ ለሰው ልጆች መብት መከበር ምን አስተዋጽኦ ማበርከት ይችላል? እኛ ሐሳባችሁን የሚያካፍሉ ሁለት እንግዶችን ጋብዘናል። እናንተ ደግሞ ጥያቄዎቻችሁን እንዲሁም ሐሳቦቻችሁን በማጋራት ተሳተፉ። እንግዶቻችን የሕግ ባለሙያ የነበሩት ከሀገር ሽማግሌዎች ጋር ወደ ትግራይ ክልል አቅንተው ሰላም እንዲመጣ የተማጸኑት ወይዘሮ ማርያም ሙኒር አንዷ ናቸው። ሴቶችና እናቶች ለአንድ ሀገር ሰላምና መረጋጋትን እንዲያመጡ መሥራት መስራት አለባቸው፣ በሚል አቋም የተለያዩ እንቅስቃሴዎችን የሚያደርጉት የውሜን ካንዱዊት እንቅስቃሴ መስራች እመወድሽ በቀለ ሌላኛው እንግዳችን ናቸው። የእናንተን አስተያየቶችና ጥያቄዎች የሚቀበሉ ቀጣይ መላዎች ተዘጋጅተዋል። በ2022059942 በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሠረት ሐሳቡን አድርሱን። ዋትስአፕ ለሚቀናችሁ ደግሞ 202 251 3505 ክፍት ነው። ሆርን አት ቪኦኤ ኒውስ ዳት ካም በኢሜል አት ቪኦኤ አምሃሪክ፣ ለፌስቡክ ምልክቱ ሃሽታግ ቪኦኤ አምሃሪክ በትዊተር ምልክቶች መልካም አማራጮች ናቸው። ጥያቄዎቻችሁን እስከ ሐሙስ ጥር 6 ቀን 2013 ዓ ም በድምፅ ወይንም በጽሑፍ እንድትልኩልን ይሁን። የአሜሪካ ድምፅ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶ ኮም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ተከታዩ ዘገባ እንለፍ። Demokracji? Peteck Bar. የተሰናባቹ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ደጋፊዎች ባለፈው ሐሙስ ታህሳስ 28 2013 ዓ ም የሀገሪቱ ምክር ቤት የሚገኝበትን ሕንፃ በመውረርና ወደ ውስጥ በመግባት የፈጸሙት ድርጊት በዓለም ዙሪያ ድንጋጤን ፈጥሮ ቆይቷል። በሁኔታው ሐዘናቸውን የገለጹና ና ምጸት የተቀላቀለበት ምላሽ የሰጡም በርካታ ናቸው። ለመሆኑ ይህ በኤሌክቶራል ኮሌጅ ድምጽ ወይም ባለድምጽ ተወካይ መራጮች ድምጽ የ2020 ፕሬዚዳንት ምርጫ አሸናፊ መሆናቸው የተነገረው ተመራጩ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ውጤትን ማረጋገጫ ለመስጠት የምክር ቤቱ አባላት በተሰበሰቡበት የተከሰተው ረብሻ በዩናይትድ ስቴትስ ለሚኖሩ ኢትዮጵያውያን ምን ስሜት ፈጠረባቸው? የሁለት ነዋሪዎችን አስተያየት በየተራ ጠይቀናል። ወደ ዝግጅቱ። ጉባኤ ጉንዳርታ ይባላል። ኦሪገን ዩኒቨርሲቲ ሚዲያና ኮሚኒኬሽን ፒኤችዲ ተማሪ ነኝ። የምኖረው ዩጂን ኦሪገን። አቶ ጉባኤ እንግዲህ በዩናይትድ ስቴትስ ምክር ቤት ህንፃ ባለፈው ሳምንት ለተፈጸመው ጥቃት ልክ ጥቃቱ ሲፈጸምና ጥቃቱን ስትመለከት ምንድን ነው የተሰማ? መጀመሪያ ልክ ስታየው ምን ተሰማ? ያው ይህን ክስተት መላው ዓለም የተከታተለው ነው። እንደ ማንኛውም ሰው በመጀመሪያ የፕሬዚዳንቱ ደጋፊዎች በወሰዱት የኃይል እርምጃ እጅግ በጣም ደንግጫለሁ፣ በጣም ተገርሚያለሁ። ምክንያቱም አሜሪካ ሁላችንም እንደምናውቀው እንደምናውቀውና እንደምናምነው የዲሞክራሲ መገለጫ መግለጫ የዲሞክራሲ የመጨረሻው ማማናት ተብላ የምትታሰብ ሀገር ስለሆነች ይሄ ነገር እዚህ ይከሰታል ብዬ እኔ ያስብ የማላቀው ነገር ነው። ነገር ግን በሌላ በኩል ደግሞ ፕሬዚዳንት ሲያሳያቸው የነበሩት ባህሪያት ምርጫው ከተደረገ በኋላ ምርጫው ተጭበርብሯል፣ ሰርቀውናል፣ ምናምን የሚለው እና ከመጀመሪያም ጀምሮ ሰዎችን ለእንደዚህ አይነት የሀይል እርምጃ የማነሳሳት ነገራቸው በቅርብ የምከታተለው ነገር ስለነበረ ገርሞኛልም ሁሉ ማልገረመኝም እንደው ግን ይህ ሁኔታ እርስዎ ከኢትዮጵያ ነው የመጡት፣ ይህ ሁኔታ ያስታወሶት በአገሮት ተከስቶ ያስታወሶት ወይም እንደው ይሄ ሁኔታ ተደገመ እዚህም ያስባሎት ነገር አለ የሚያስታውስ ወደ ሀገሬ ወስጄ ወደኋላ ያየሁት ነገር የአስራ ዘጠኝ ዘጠና ሰባቱ የሀገራችን ምርጫ ነው። በዛን ወቅት እንግዲህ በሀገራችን እንደምናስታውሰው ተቃዋሚዎች ምርጫው እንደተጭበረበረ ኢህአዴግ ደግሞ ምርጫውን አሸንፌያለሁ ብሎ ያንን ተከትሎ በተፈጠረ ዝግብ ቢያንስ ወደ ሁለት መቶ የሚጠጋ ሰው ህይወት የጠፋበት ቫይለንስ ተፈጥሮ ነበረ እና ወደዛ ነው የወሰደኝ ነገር ግን ሁኔታው ይለያያል። ይሄኛው ምንድን ነው መንግስት ስልጣን የያዘ ደጋፊ ነው። የዛ የሀገራችን ሁኔታ የነበረው ደግሞ የተቃዋሚ ደጋፊ የነበረ ሰልፍ ወጥቶ መንግስት ምርጫውን ሰርቋል ብሎ ያንን ሰላማዊ ሰልፍ ሲያደርግ የነበረው ማለት ይቻላል። ነገር ግን ስልጣን ላይ ያለው አካል ነው ምርጫውን ከተሸነፈ በኋላ ፕሬዝዳንቱ ውጤቱን አልቀበልም ተሰርቋል ብሎ ነበረው እና ወደዛ ወደ አስራ ዘጠኝ ዘጠና ሰባቱ የኢትዮጵያ ሁኔታ ነበረ የወሰደኝና እና እንደ እውነት ይሄ ነገር ኢትዮጵያ ተከተለኝ እዚህ እንዴት መታች ብዬ ላፍታ ያሰብኩበት ሁኔታ ነበር። ይህንኑ ጉዳይ በተመለከተ ሌላ አስተያየትም ጠይቀናል። ማስተዋል ታደሰ እባላለሁ፣ በኒውዮርክ የህግ ባለሙያ። በዩናይትድ ስቴትስ ምክር ቤት ህንፃ ላይ ለተፈጸመው ጥቃት በምክር ቤቱ ህንፃ ላይ በፕሬዚዳንት ዶናልድ ትራምፕ ደጋፊዎች የተፈጸመውን ጥቃት ስትመለከች የመጀመሪያ ስሜትሽ ምን ነበር እንግዲህ የመጀመሪያ ስሜቴ፣ እንዴት ተቃውሞ ሰልፍ ላይ ያሉት ሰዎች እንዴት ብለው ሴኪሪቲ አልፈው ወደ አዳራሹ ገቡ የሚል ነው። ምክንያቱም ሰልፍ ደረግ በተመሳሳይ ጊዜ እንደዚህ አይነት ነገሮች እንደሚፈጠሩ ዜናው ላይ አይተነዋል። ግን ገብተው እንደራሴዎቹን እዚህ ደረጃ ለሕይወታቸው አደጋ ይሆናሉ የሚል ሀሳብ አልነበረብኝ። በጣም ነበር የደነገጥኩት። ያ እንደሌሎች ሰዎች በዚህ ህንፃ ላይ ጥቃት ከደረሰ በኋላ ከዛ በፊትም በነበሩት በአጠቃላይ የአሜሪካ ምርጫን ተከትሎ እዚህ ሀገር ላይ የሆነ ያለው ነገር ከአገርሽ ያስታወሰሽ ነገር አለ? በጣም እኔ ያስታወሰኝ የፍጥና ሰባት ጊዜ የነበረውን ሁኔታ ነው። እንግዲህ ለእኔ የኢትዮጵያ ፖለቲካ መጀመሪያ ኢንትሮዳክሽን እሱ ነው። ከምርጫው በኋላ በነበረው ነበረው የአዲስ አበባ ላይ የነበረው ግብግብ ነው ትዝ ያለኝ ያው ኮንቴክስቱ የተለያየ ቢሆንም ዋናው ነገር ከዚህ ጋር የሚያመሳስልልኝ ዛን ጊዜ ወጣቱ ላይ የነበረውን ጸጥታ ኃይሉ ሴኪዩሪቲ ፎርስ ያደረገውን እርምጃ እና ለእኔ የፖለቲካ መበላሸት ወይም የዲሞክራሲ እጦት ከሱ ጋር ነው ቀጥታ ማገናኘው። አሁን ባለፈው ሳምንት ያለውን ሳየው እንደዚ አይነት ሕገወጥነት አይነት ሁኔታ ነው እያስታወሰ በጣም የተለያዩ የፖለቲካ መዳቦች ቢሆኑም እና በአሜሪካ ውስጥ በእንደዚህ አይነት ሁኔታ ፖለቲካው እዚህ ቫይለንስ ወይም ደግሞ የኃይል እርምጃ ላይ ይወሰዳል የሚል ኤክስፔክቴሽን ወይም ደግሞ ስለማንጠብቅ ይዝ አይነት ኤንቫይሮንመንት ወይ የፈጠረው ብዬ አስባለው። ያው የተለያየ ቢሆንም ያለንበት የፖለቲካ ደረጃችን እና የዲሞክራሲ ባህላችን ተመራጩ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና ምክትላቸውን ውጤት ለማጸ ምክር ቤቱ በተሰበሰቡት አባላት ላይ የደረሰው ጥቃት በአሜሪካ ዲሞክራሲ ላይ ያሉትን መተማመን ቀንሶታል ወይ? ለሁለቱ እንግዶቻችን ያቀረብንላቸው ጥያቄ ነበረ። አቶ ጉባኤ ቀድሞ ይመልሳሉ። እርግጥ ነው ትንሽ የተስፋ የማጣት ስሜት አድሮብኝ ነበረ። ይሄ ሀገር ወዴት እየሄደ ነው? ይሄ ዲሞክራሲ ትዕምርት የሆነ የዲሞክራሲ ምልክት የሆነ ሀገር እንዲህ አይነት ነገር በመከሰቱ እጅግ ትልቅ የሆነ የውርደት ስሜት አይነት አሁን ለምሳሌ እንደ ሁላችንም አሜሪካ እኮ ነው። አሜሪካ እንዲህ ነው እንዲህ ናት ብለን ለምናቃቸው ሰዎች እንደ ጉራ ሁሉ ማለት ያለንበት ሀገር እስከሆነ ድረስ እና እንዲህ ነው እኮ በአሜሪካ እንዲሆናል እንዲሆናል የሚለው ነገር ያንን ኮንፊደንስ የሚያሳጣ ያንን በራስ መተማመን ስለ አሜሪካ ዲሞክራሲ የመመስከርን ነገር ያንን ኮንፊደንስ የማጥፋት ነገር ነበረው። ነገር ግን በስተመጨረሻ ያ ሁሉ ጥቃትም ከደረሰ በኋላ ሴኔተሮቹ እና ኮንግረስ አባላቱ ተሰብስበው የምክር ቤቱ አባላት ተሰብስበው መጨረሻ ላይ አምሽተውም ቢሆን ስራቸውን መስራታቸው ዲሞክራሲ ፈተና ቢገጥመውም እንግዲህ መጨረሻ ላይ ድል ማድረጉ አይቀርም እና ያ እነዛ ኮንግሬስማኖችና ሴኔተሮች መጨረሻ ላይ ተሰብስበው ያንን ጆ ባይደንን እና የካምላ ሀርስን የማሸነፍ የመጨረሻውን ማረጋገጫ ማድረጋቸው ያንን ስራ መስራታቸው ትልቅ ተስፋ አጭሯል። ነገር ግን የተከሰተው ነገር በአሜሪካ ዲሞክራሲ ላይ ትልቅ ጠባሳ ጥሎ የሚያልፍ ይመስለኛል። ወደፊት ቀንሱታል። በተወሰነ መልኩ ደግሞ አንዳንዶቹን ተቋሞች አጠንክሮታል። ያው ተቋሞች የሰዎች ውጤቶች ናቸው። ከህግ በተጨማሪ ማን አላቸው፣ ማን ያስተዳደራቸዋል የሚለው እና ብዙ ጊዜ አሜሪካኖችም አሁን ቁጭ ብለው ወደኋላ እየተመለከቱ ሲገመግሙ አንዳንድ ተቋሞች አሳይተዋል። ፍርድ ቤቶቹን መጥቀስ ይቻላል። በተለይ ፍርድ ቤቶቹ አሁን ለምሳሌ በስደተኞች ህግ ኢሚግሬሽን ላይ በሚመለከት ፕሬዚዳንቱ ሊያደርጉ ያሰባቸውን በጣም ሰፊ የሆኑ ወደ ኋላ ይመልሳሉ የሚባሉ ለውጦች በተለያየ መልኩ ፍርድ ቤቶቹ የማስቆም ወይም ደግሞ አደጋቸውን የመቀነስ ሚና ተጫውተዋል። አሁን ደግሞ የካፒታል ኢንሰረክሽን ስናየው ደግሞ እንዳየችው የኤፍ ቢ አይ የተለያዩ የሴኩሪቲ አርሙ የጸጥታ አይሉ በግልጽ ይሄ የሀገር ውስጥ ሽብርተኝነት ውጤት ነው ብለው ሌብል አድርገው በጣም ጠንካራ ተቋማት የሰጧቸው መግለጫዎች ስታይ እነዚህም ትንሽ ሚናቸውን እየተጫወቱ ነው ትያለሽ። እና ያው አንድ ነገር ሲፈተሽ ነው ጥንካሬ የሚታየው። በአንድ በኩል ጥንካሬያቸውን ያሳየኝ የተቋሞቹ ምንም ያህል ሙሉ በሙሉ በማይባል ቢሆንም ጥንካሬዎቹን ያሳያል። ግን ደግሞ እንደማንኛውም አይነት ተቋማት መጨረሻ ደግሞ ሊወድቁ የሚችሉበት ወይም ደግሞ ችግር ሊያመጡ የሚችሉበት ሁኔታ ልደርስ እንደሚችል ያሳያል። አሁን ያለንበት ሁኔታ እኔ እንደዛ ነው የማየው። እንግዲህ ይህንን ለማስተካከል መጪው የጆ ባይደን ምክር ቤቱ ወይም ደግሞ የፖለቲካ ሰዎች ፖለቲካውን የሚመሩት አካላት ይህንን የአሜሪካንን ዲሞክራሲ ለማጠናከር ምን ማድረግ አለባቸው ይላሉ? ጆ ባይደን የሁለቱን የትራምፕን አስተዳደር እና ደግሞ ጆ ባይደን እንግዲህ በፈረንጆቹ ጃንዋሪ ሀያ ሲመጣ በትረ ስልጣኑ ሲረከቡ እሳቸው ካሁኑ እኔ የመረጡኝም ያልመረጡኝም አሜሪካውያን ፕሬዚዳንት ነው የሆነው። የሁለቱንም ድምፅ እየሰማው ነው የማስተዳደረው ነው እንግዲህ ሲሉ የሰማ ናቸው። ነገር ግን ይሄ አሁን ስልጣን ላይ ያለው የፕሬዚዳንት ትራምፕ አስተዳደር ፕሬዚዳንት ትራምፕ ከመነሻውም እንደዚህ አይነት እንትን አልነበራቸውም። እሳቸውን የሚወዱ እሳቸውን የሚያደንቁ እሳቸውን የሚደግፉ አሜሪካውያን ብቻ ነበረ የእናንተ ፕሬዚዳንት ነኝ ብሎ እንትን ሲል የነበረው እሱን ያልመረጡትን። እንግዲህ በአሜሪካ ከዚህ በፊት ከእሳቸው በፊት የነበሩት ፕሬዚዳንት ኦባማ ስልጣናቸውን ሲረከቡ ያደረጉት ንግግር ወደኋላ ሄደን ብንመለከት የመረጣችሁኝም የመረጣችሁኝም ያልመረጣችሁኝም እንግዲህ ከዛሬ ጀምሮ ፕሬዚዳንታችሁ እኔ ነኝ፣ ሁላችሁንም በአንድ አይን እኩል አያቸዋለሁ የሚል ንግግር አድርገው ነበር እና አይ ቲንክ በጆ ባይደን እና ፕሬዚዳንቱ ካማላ ሀሪስ ወደፊት እንግዲህ አሁን የተናገሩትን ተስፋ ያደረጉትን ነገር ያንን ያደርጋሉ ብዬ ነው የማምነው። የሁሉንም ድምፅ በመስማት አገሪቷን አሁን ካለችበት እጅግ የተከፋፈለ ሁኔታ ወደፊት ይወስዳሉ ብዬ ተስፋ ያደርጋለሁ። አድማጮች፣ ከአቶ ጉባኤ እና ህግ ባለሙያዋ ማስተዋል ታደሰ ጋር ያደረግነው ቃለ ምልልስ ሰፋ ያለ ነበር። ሙሉውን በዌብሳይታችን እና እንዲሁም በቅዳሜና እሁድ ዝግጅቶቻችን ላይ እናስደምጣችኋለን። ለዛሬ እንግዶቻችንን እናመሰግናለን። አሁን አድማጮች የፕሮግራም ማሳሰብ ያለን። የትግርኛ ቋንቋ አገልግሎት ቅዳሜና እሁድ የሚተላለፍ አዲስ ሳምንታዊ የጥያቄና መልስ ፕሮግራም ጀምሯል። በዚህ ፕሮግራም ላይ እንግዶችን በመጋበዝ በወቅታዊ ሀገራዊ አካባቢያዊና አህጉራዊ ጉዳዮች ላይ ውይይት ይካሄዳል። በዚህ ሳምንት ፕሮግራሙም ትግርኛ ከመቀሌ ከተማ ሁለት እንግዶችን ጋብዘው የትግራይ ተጨባጭ ሁኔታ፣ ህብረተሰቡ ለኑሮ የሚያስፈልገው አቅርቦትና አገልግሎት በሚል ርዕስ አድማጮች በቀጥታ የሚሳተፉበት ውይይት አዘጋጅቷል። እንግዶቻችን ወይዘሮ አበባ ገብረሥላሴና ና የመቀሌ ከተማ ንግድ ምክር ቤት ና ማህበራዊ ዘርፍ ዋና ጸሐፊ አቶ በርሄ አርከበ ናቸው ጥያቄዎቻችሁን በስልክ ቁጥር 2022059942 የውስጥ መስመር 15 ወይም በኢሜይል ና በፌስቡክ እስከ ነገ ጠዋት ድረስ ላኩልን በፕሮግራሙ በቀጥታ መሳተፍ ለምትፈልጉ አድማጮቻችን ደግሞ በዚሁ ቀደም ብለን ባስተዋወቅነው የስልክ ቁጥር 2022059942 የውስጥ መስመር 15 ወይም በኢሜይል እና በፌስቡክ አማካኝነት የስልክ ቁጥራችሁን ብታደርሱን ደግሞ ሐሙስ በዋሽንግተን ዲሲ የሰዓት አቆጣጠር ከጠዋቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር 11 ሰዓት ላይ በሚካሄደው በዚህ ዝግጅት መሳተፍ ትችላላችሁ። ለጥያቄው መልስ አሁን ተከታዩ ኢትዮጵያውያን በአሜሪካ ይሆናል። በቅርቡ በጆርጂያ ክፍለ ግዛት የተደረገው የምክር ቤት እንደራሴዎች ምርጫ የመላው ዩናይትድ ስቴትስን ትኩረት ስቦ እንደነበር ይታወቃል። ጆርጂያ በምክር ቤት አባላት ብቻ ሳይሆን በፕሬዝዳንታዊው ምርጫም ፕሬዝዳንቱን ለድል ካበቁት ክፍለ ግዛቶች አንዷ መሆኗም ይታወሳል። በክፍለ ግዛቱ የመምረጥ መብቱ አላቸው ከተባሉት ወደ 18 ሺህ ትውልደ ኢትዮጵያውያን መካከል ምን ያህሉ ተመዝግበው ምን ያህሉ ለምርጫ እንደተሳተፉ መረጃ ባይኖርም በብዙ ሺህ የሚቆጠሩ ትውልደ ኢትዮጵያውያን ሳይመርጡ እንዳልቀረም ተገምቷል። በአትላንታ ከተማ ዙሪያ ብቻ ለምርጫ ቅስቀሳው በበጎ ፈቃደኝነት የተሳተፉ እንደሚሉት ወደ 12 ሺህ የሚሆኑ ትውልደ ኢትዮጵያውያንና ኤርትራውያን መጥተው እንዲመርጡ በቀጥታና በግል ቅስቀሳ ያደርጉላቸው እንደነበር ተናግረዋል። ከበጎ ፈቃደ ኞቹ መካከል ትውልደ ኢትዮጵያዊቷ ወይዘሮ ቤተልሔም ተመስገን ፊሌሚንግ እና ትውልደ ኤርትራዊቷ ወይዘሪት ሀና ገብረስላሴን እንዲሁም ከአትላንታ የአድማስ ሬዲዮ አዘጋጅ ዳዊት ከበደ ወየሳን ያነጋገረው ደረጀ ደስታ የሚከተለውን ዘገባ አዘጋጅቷል። ወይዘሮ ቤተልሔም ተመዝገን ፍለሚንግ ጆርጂያ ውስጥ የአትላንታ ከተማ ነዋሪ ሲሆኑ በአሜሪካ ላለፉት 30 ዓመታት ኖረዋል አሁን አትላንታ ውስጥ በሚገኝና የካንሰር ህሙማንን በሚከታተል ሆስፒታል ውስጥ ይሰራሉ በበጎ ፈቃደኝነት ብዙ የደከሙላቸው እጩዎች በምርጫው አሸናፊ በመሆናቸው እጅግ የተደሰቱ መሆኑን ይናገራሉ በጣም ት ብሎኛል ምክንያቱም የዚህ ሁለት ሴነተሮች አዲስ የተመረጡት ፕሬዚደንት ለጆ ባይደን በብዙ ነገር በሚያወጡት ህግ ለምሳሌ በጤና በኩል በኢሚግሬሽን በትምህርት ያግዟቸዋል። መደረግ ያለበትን ነገር እንዳያደርጉ በኢሚግሬሽን በኩል የሚያስፈልገውን ነገር በተለይ እዚህ ሀገር ከሌላ ሀገሮች ለሚመጡ ሰዎች ኢሚግሬሽንን በማስተካከል ጤና ደግሞ፣ ያ ሁላችንም እንደምናቀው ፕሬዚደንት ኦባማ በነበሩ ጊዜ ሁሉ ሰው የጤና ኢንሹራንስ ወይ ደግሞ ሁሉ ሰው ሲያመው ሄዶ ዶክተር እንዲያይ ብለው የጤና የሆነ ፕሮግራም አዘጋጅተው ነበረ። ፕላን እና እሱን ፕላን እንዲተነክር እና ከሌላ ሀገሮችም ለሚመጡ ሰዎች ሲታመሙ ሕክምና እንዲያገኙ በሱ በሱ ያደርጋሉ። ሌላም ደግሞ በትምህርት በኩል ያው እዚህ ሀገር ብዙዎቻችን ስመጣ ትዳር ይዘን ልጆች አሉንና ለነሱ ህይወት በጣም አስፈላጊ ነገር ነው። ትምህርት መማር በጣም አስፈላጊ ስለሆነ በሱም በኩል ይረዳቸዋል። አሁን አዲሱን ፕሬዝደንት ጆ ባይደንን የሚል ሀሳብ አለን። በጣም ደስ ብሎኛል። ተፎካካሪዎቹን የምክር ቤት አባላት ለማስመረጥ የበጎ ፈቃድ አስተባባሪ ሆና የሰራችው ትውልደ ኤርትራዊቷ ሀና ገብረስላሴም በውጤቱ ደስተኛ የሆነችበትን ምክንያት እንደሚከተለው ገልጣለች። The feeling is is unreal, uh, you know. It, it just to see them get to this point. I, I think it was. It, it, it makes me feel hopeful for the future, and it and it, it just it shows that hard work really pays off. You know, um, I think it's just it's gratifying. It's rewarding. It it there's so many ways to describe. የማይታመን ነገር ነው የተሰማኝ። እዚህ ደረጃ መድረሱ ስለወደፊቱ ተስፋ ይሰጠኛል። ጠንካራ ስራ በመጨረሻ እንደሚከፍል ያሳያል። አስደሳችና የምትካስበትም ነው። ይህንን በብዙ መንገድ ልትገልጸው ትችላለህ። በዚህች ሀገር ታሪክ ተሰርቷል። ግን ልብ አድርግ፣ ይህን ስገልጽልህ እነዚህ ሁለት ሰዎች ያሸነፉት በቅርቡ የተመለከትነው አመፅ በተካሄደበት ወቅት ነው። ይህንን ሳልጠቅስልህ ባልፍ ልክ አይመጣም። ይህን አመፅ ደግሞ ስትመለከት፣ ይህች ሀገር ገና ምን ያህል መጓዝ እንዳለባት ያስታውሰሃል። ይህ ሌላኛው መራር እውነት ነው። ስለዚህ ሁለቱ ተመራጭ የምክር ቤት እንደራሴዎች ራፋኤል ዋርኖክና ጃክ ኦስፍ እነዚያን መቀመጫዎች ሲያገኙ እዚህ ሀገር እንዲህ አይነቱ ጥላቻና ሽብርን በምን መንገድ ማለፍ እንዳለብን ያግዙናል ብዬ አስባለሁ። ከኢትዮጵያና ኤርትራዊ ወላጆቿ የተወለደችውና የአሜሪካ ፖለቲካን ከሕይወቷ ጋር አያይዛ የምትናገረው ሀና በምርጫው አስተባባሪነት ተሳታፊ የሆነችው አገር አቀፉን ሁኔታ ብቻ ሳይሆን ያለችበትን ክፍለ ግዛትና ከተማ አትላንታንም እያሰበች መሆኑን ትናገራለች። So Atlanta is home. Uh, you know, I've been here since I was four years old, and uh, so about 26 years I've lived here. Um, so pretty much, almost my whole life. And this city and this state is is very special, very very dear to me. Um, I went to college here as well. I went to Georgia Tech and Atlanta, ከአራት ዓመቴ ጀምሮ ለሃያ ስድስት ዓመታት እዚህ ነዋሪ ነኝ። ሕይወቴም በሙሉ እዚህ ነው የኖርኩት። ስለዚህ ይህ ከተማ ለእኔ ልዩ ነው። ኮሌጅ የሄድኩትም እዚሁ የጆርጂያ ግዛት ዩኒቨርሲቲ ጆርጂያ ቴክ ነው። ስለዚህ ለእኔ አትላንታ የተለየ ቦታ ነው። የቴሌቪዥን ዜና አንባቢና ሪፖርተር ሆኜ ሰርቻለው የምትለው ሀና ከሁለት ዓመት ጀምሮ የግሏን የንግድ ስራና ጋዜጠኝነቱን አንድ ላይ አጣምራ እየሰራች መሆኑን ጠቅሳለች። መልካም ስራዎችን በማህበረሰብ ውስጥ የሚያስተጋባ መድረክም ፈጥራ እየሰራች ሲሆን በዚህ ምርጫ ቅስቀሳም እንድትሳተፍ ያነሳሳት ይህ መሆኑን አስታውቃለች። ይህ ምርጫ መላውን ማህበረሰብ አነቃንቋል፣ እኔንም ጭምር ትላለች ሀና You know, first of all, I definitely want to start off by saying it, it takes a, it takes a village, right? ይህ መላ ማህበረሰቡን ያሳተፈ ነው። የቡድን ስራ የህልም ስራን ይፈጽማል። አንድ ሰው ወይም ሁለት ሰው ብቻ ሳይሆን እያንዳንዱ ሰው የየድርሻውን የተወጣበት ነው። የመረጡ ሰዎች አሉ። ስልክ የደወሉ ሰዎች አሉ። የቴክስት መልእክቶችን ይላኳሉ። በገንዘብ የረዱም አሉ። ግንዛቤን ለማሳደግ የማህበራዊ ሚዲያን ለመቀስቀሻነት የተጠቀሙም ሰዎች አሉ። በዚህ መንገድ ድጋፋቸውን የገለጹ ሰዎችም አሉ። እነሱንም አደንቃለሁ። የግሌን ግን ከጠየከኝ እኔም በጣም ተሳትፌያለሁ። በኢትዮጵያና ኤርትራውያን ህብረት ለጆርጂያ ሰርቻለሁ። በተጨማሪም ፕሮሞት ፖዘቲቭ ሙቭመንት በሚባለው እና መልካም ስራ ለማስተጋባት በሚል በግሌ ባቋቋምኩት ዘመቻ አማካኝነት የበኩሌን አስተዋጽኦና ጥረት አድርጊያለሁ። የኢትዮጵያውያንና ኤርትራውያን ህብረት ለጆርጂያ ብለን የሰራ ነው። በጣም ትልቅ እንቅስቃሴ ያደረግንበት ነው። ወሳኝ የሆኑ ከፍተኛ ድምፆች ተገኝቶባቸዋል ከተባሉት አትላንታ ዙሪያ ከሚገኘው የዲካብ ካውንቲ ጭምር ትውልደ ኢትዮጵያውያን በብዛት እንዲወጡ ጥረት ማድረጋቸውን ቤተልሔም ፍለሚንግም የሚገልጹት ይህንኑ ነው። ምንድን ነው ያደረግነው? ያው የእኛን ኮሚኒቲ የኢትዮጵያኖች ጆርጂያ ውስጥ ከሰላሳ ወይ ከአርባ ሺህ የሚሆኑ ኢትዮጵያኖች ይኖራሉ ይባላል ይሄ ግምት ነው ሊበዛም ሊያንስም ይችላል ግን ብዙ ኢትዮጵያዎች ደኪያብ ካውንቲ የሚባል ወረዳ አለ እና እዛ ይኖራሉ እና ምንድን ነው ያረኩት እኔና ሌላ ብዙ ሰዎች አሉ ይሄ ስራ የእኔ ስራ ብቻ አይደለም ብዙ ሰዎች ተባብረን እና በስልክ በመደወል ስልክ ደውለን እባካችሁ ምርጫ ስላለ ውጡና ምረጡ በማለት አንዳንድ ሰዎች ደግሞ ምርጫ እንዳለ ቢያውቁም ለምንድን ነው የምንመርጠው ብለው ጥያቄ ተነሱ። እኛ ደግሞ ብንመርጥ ለዚህ ለዚህ ለዚህ ጉዳይ ጥሩ ይሆናል፣ ኢትዮጵያውያኖች እዚያ ሀገር ለሚመጡ ከሌላ ሀገር ለሚመጡ ሰዎች ይጠቅማል በሚል ትምህርት በመስጠት ስልክ መደወል። ሌላው ደግሞ ወረቀቶች አዘጋጅተን ነበረ። ምረጡ የሚል ወረቀት አዘጋጅተን እነዚህ ወረቀቶች ኢትዮጵያዊ የሆኑ ምግብ ቤቶች ኢትዮጵያዊ የሆኑ ሱቆ ሱቆ ሱቅ ያሉት ሱቆችን በመሄድ ቤተክርስቲያን ደግሞ እየሄድን በአባቶች በኩል የሰው የሚመጣን ቤተክርስቲያን ሲመጡ እባካችሁ እንዲያስታውሷቸው ምርጫ እንዳለ እዚህ ሀገር መምረጥ በጣም አስፈላጊ እንደሆነ እንዲነግሩን አድርገን፣ በሱ በኩል ነው ብዙ ስራ የተሰራው ሰውም ሰምቶ ይሄ ምርጫ በጣም አስፈላጊ እንደሆነ በማወቅ ከሚገባ በላይ ወጥተው መርጠዋል እና እንደሱ ነው እያደረግነው። እኔም እንደገና ደግመዋለሁኝ። እኔ ብቻ ሳልሆን ብዙ ብዙ ሰዎች ተረባርበን ነው አንድ ላይ ይሄን ነገር የሰራ ነው። አድማጮቻችን፣ ውይይታችን በዚህ አላበቃም። ቀሪውን ዝግጅት በሚቀጥለው ጊዜ ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ጤና ይስጥልን። የአሜሪካ ድምፅ በሚያዘጋጀው አድማጮችን የሚያሳትፍ ውይይት ይሳተፉ። ሴቶች ለሀገር ሰላምና መረጋጋት፣ ለሰው ልጆች መብት መከበር ምን አስተዋጽኦ ማበርከት ይችላሉ? እኛ ሀሳባቸውን የሚያካፍሉ ሁለት እንግዶችን ጋብዘናል። እናንተ ደግሞ ጥያቄዎቻችሁን እንዲሁም ሀሳቦቻችሁን በማጋራት ተሳተፉ። እንግዶቻችን የሕግ ባለሙያ የነበሩት ከሀገር ሽማግሌዎች ጋር ወደ ትግራይ ክልል አቅንተው ሰላም እንዲመጣ የተማጸኑት ወይዘሮ ማርያ ሙኒር አንዷ ናቸው። ሴቶችና እናቶች ለአንድ ሀገር ሰላምና መረጋጋትን እንዲያመጡ መሥራት መስራት አለባቸው በሚል አቋም የተለያዩ እንቅስቃሴዎችን የሚያደርጉት የውሜን ካንዱዊት እንቅስቃሴ መስራች ሞወድሽ በቀለ ሌላኛው እንግዳችን ናቸው። የእናንተን አስተያየቶችና ጥያቄዎች የሚቀበሉ ቀጣይ መላዎች ተዘጋጅተዋል። በ በ2022059942 በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሠረት ሐሳቡን አድርሱን። ዋትሳፕ ለሚቀናችሁ ደግሞ 202251 3505 ክፍት ነው። ሆርን አት ቪኦኤ ኒውስ ዳት ካም በኢሜል አት ቪኦኤ አምሃሪክ ለፌስቡክ መልእክቶች ሃሽታግ ቪኦኤ አምሃሪክ ለትዊተር መልእክቶች መልካም አማራጮች ናቸው። ጥያቄዎቻችሁን እስከ ሐሙስ ጥር 6 ቀን 2013 ዓ ም በድምፅ ወይም በጽሑፍ እንድትልኩልን ይሁን። የአሜሪካ ድምፅ የተከበራችሁ አድማጮች ለምሽቱ ያሰናዳል።